ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ነሐሴ 17 2011 ዓ ም ስርጭታችን ጀመራል።

ጤና ይስጥልኝ እንደምናመሻችሁ ክቡራትና ክቡራን አስተናጋጆቻችሁ ሰሎሞን አባትና አዳነች ፍስሃዬ ነን። በክረምቱ ዝናብ ምክንያት ኢትዮጵያ ውስጥ ከ300 ሺህ በላይ ሰው ሊፈናቀል ይችላል። በቅዱ እንደተመለከተው 1 ሚሊዮን 336 ሺህ 355 ወገኖች በጎርፍ ሊጠቁ እንደሚችሉና ከዚህ ውስጥም 335 ሺህ 818

ሰዎች በጎርፍ ናዳና መሬት መንሸራተት ምክንያት ሊፈናቁ እንደሚችሉ በእቅድ ተይዞ እየሰራ ይገኛል። የብሔራዊ አደጋ ሥራ አመራር ምክትል ኮሚሽነር አቶ ዳመና ዳሮታ ናቸው። በአብይ ርዕስ ዘገባ ይኖረናል። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን። አዳምጡ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።

ዐቃቢ ሕግ በነ ብሪጋዴር ጀነራል ተፈራ ማሞ የክስ መዝገብ የምርመራ መዝገቡን በሚገባ አደራጅቶ ለነሐሴ 21 2011 እንዲያቀርብ የባህር ዳርና የአካባቢዋ ከፍተኛ ፍርድ ቤት ትዕዛዝ ሰጠ። ከባህር ዳር አስቴር ምስጋናው ዜናውን አድርሳናለች።

ፍርድ ቤቱ በዛሬው ውሎ የአቃቢ ሕግ የምርመራ መዝገብ የተበጣጠሰ በመሆኑ ብይን ለመስጠት መቸገሩን ገልጾ መዝገቡ ተደራጅቶ እንዲቀርብለት ለማክሰኞ ነሐሴ 21 2011 ዓ ም ተለዋጭ ቀጠሮ ሰጥቷል። የተጠርጣሪ ጠበቆች የብርጋዴር ጀኔራል ተፈራ ማሞ እና የሌሎች ሁለት ተጠርጣሪዎች የሂሳብ ደብተር እና አልባሳት ከሕግ አግባብ ውጭ መታገዳቸውን

ገልጸዋል። አቃቢ ህግ በበኩሉ የተጠርጣሪዎቹ የሂሳብ ደብተርም ሆነ አልባሳት ለተጠርጣሪዎቹ ቢመለስ እንደማይቃወም ገልጾ ግን አስፈላጊ ሆኖ ከተገኘ በሂሳብ ደብተሩ ላይ ያለውን ገንዘብ እንዳይንቀሳቀስ ማድረግ ይቻላል ብሏል። የሁለቱን ወገኖች ክርክር ያደመጠው ፍርድ ቤቱም የሂሳብ ደብተሩና ከምርመራ ጋር ምንም አይነት ግንኙነት የሌላቸው ቁሳቁሶች እንዲመለስላቸው

ትዕዛዝ ሰጥቷል። ይህ በእንዲህ እንዳለ ትላንት በነበረው ችሎት በኮሎኔል አለባቸው ብዙነህ ላይ ከሳሻ አካል የቅድመ ምርመራ ክስ እንዲቋረጥ አድርጎ ከማረሚያ ቤት ወጥተዋል፣ ግን የት እንዳሉ አይታወቅም ተብሎ በተጠርጣሪ ጠበቆች የቀረበውን አቤቱታ ዛሬ ፍርድ ቤቱ በማጣራት ለተጨማሪ ምርመራ በወረዳ ፍርድ ቤት ትዕዛዝ ወደ ስድስተኛ ፖሊስ ጣቢያ መወሰዳቸውን መርማሪ ፖሊስ ተናግሯል። ዛሬ ጠዋት

ችሎቱ ከመጀመሩ በፊት በፍርድ ቤቱ ቅጥር ግቢ ውስጥ ጥቂት ወጣቶች ጀግኖቻችን ይፈቱ የሚል ወረቀትና ድምጽ በማሰማት ተቃውሞ ያሰሙ ሲሆን በልዩ ኃይል እንዲበተኑ ተደርገዋል። ተጠርጣሪዎቹ ደግሞ ወጣቶቹ እንዲበተኑ መደረጉን በመቃወም በችሎቱ አዳራሽ ውስጥ የተቃውሞ ድምጽ አሰምተዋል። ይህንን ተቃውሞ የተጠርጣሪ ጠበቆች መደበኛ ችሎት ከመጀመሩ በፊት በደንበኞቻችን ቤተሰቦች ላይ ድብደባ ተፈጽሟል በማለት ለፍርድ ቤቱ አቤቱታ ያቀረቡ ሲሆን ጉዳዩን ይመለከተዋል የተባለ

የ የልዩ ኃይል አባል ቀርቦ መልስ እንዲሰጥ ትዕዛዝ ፍርድ ቤቱ ቢሰጥም ሊቀርብ ባለመቻሉ በሌላ ጊዜ ቀርቦ መልስ እንዲሰጥ ትዕዛዝ

ተላልፏል። የባህር ዳርና አካባቢዋ ከፍተኛ ፍርድ ቤት አቃቢ ሕግ የቀረበለትን ተጨማሪ የምርመራ ጊዜ ይግባኝ መርምሮ ብይን ለመስጠት ትናንት ማለትም ለነሐሴ 16 ቀን ቀጠሮ ይዞ ነበር። ፍርድ ቤቱ በትናንትናው ውሎ አቃቢ ሕግ ያቀረበውን የምርመራ መዝገብ ሲመለከት ወንጀሉ ውስብስብ በመሆኑ ጊዜ ያስፈልገኛል በማለት ለዛሬ ቀጠሮ ሰጥቶ ነበር። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር አመሰግናለሁ። አስቴር፣ ወደ ተከታዩ ዘገባ እናልፋለን። ናይሮቢ

ኬንያ የ2019 ዓ ም ብሔራዊ የሕዝብ ቆጠራ ነገ ቅዳሜና ከነገ በስቲያ እሁድ ታካሄዳለች። የሀገሪቱ ስታቲስቲክስ ቢሮ ቆጠራውን ለማከናወን በቂ ዝግጅት ማድረጉን ገልጿል። የኬንያ የሀገር ውስጥ ጉዳይ ሚኒስቴር መዝናኛ ቤቶች በጊዜ እንዲዘጉ ትዕዛዝ አስተላልፈዋል። ገልሞ ዳዊት ከናይሮቢ ተጨማሪ አለው።

በየ10 ዓመቱ የሚደረገው የኬንያ ህዝብ ቁጠራ ነገና ከነገ ወዲያ አይሁድ ይከናወናል። ቁጠራውን የሚያስፈጽመው የኬንያ ስታክስ ቢሮ ለቁጠራው የሚያስፈልጉ መሳሪያዎችና በቂ የሰው ኃይል ማዘጋጀቱን አስታውቋል። የኬንያ አገር ውስጥ ጉዳይ፣ የኬንያ ገንዘብ ሚኒስቴርና የኬንያ ኢንፎርሜሽን ቴክኖሎጂ ሚኒስቴር ትላንት ስለ ቆጠራው ማብራሪያ ሰጥተዋል። የአገር ውስጥ ሚኒስትሩ ፍሬድ ማቲያንጊ ኬንያውያንን በትሕትና ለቆጠራው ቤታቸው ደጃፍ የሚመጡትን ሰራተኞች በጨዋነት እንዲያስተናግዱ ጠይቀዋቸዋል።

ማቲያንጊ ምሽት ላይ ከ2 ሰዓት እስከ 5 ሰዓት መጠጥ ቤቶች እንደሚዘጉም ትእዛዝ አስተላልፈዋል። አክለውም ቤታቸው ለቆጠራ የሚመጡ ሰዎች በጸጥታ ኃይሎች የታጀቡ መሆናቸውን እንዲሁም መታወቂያ መያዛቸውን እንዲያረጋግጡ ኬንያውያንን አስገንዝበዋል። ቅርብ ጊዜ የተሾሙት የኬንያ ገንዘብ ሚኒስቴር አኩሪያታኔም ኬንያ ለህዝብ ቁጠራው በእስካሁኑ ብቻ 160 ሚሊዮን ዶላር ወጪ ማድረጓን ገልጸዋል።

ሚስተር ያታኔ ቆጠራው የኬንያን ኢኮኖሚ ለማነቃቃት ጠቃሚ መሆኑንም ጠቁመው 200 ሺህ የስራ ዕድል መፍጠሩንም ተናግረዋል። የቆጠራውን ሀዝ በመቅመር እንዲሁም የኤሌክትሮኒክስ መሳሪያዎችን የሚያቀርበው የኬንያ ኢንፎርሜሽን እና ቴክኖሎጂ ሚኒስቴር ለቆጠራው በቂ ዝግጅት ተደርገዋል ብለዋል። ጆሴፍ ሙቼሩ የኬንያ ኢንፎርሜሽን እና ቴክኖሎጂ ሚኒስትር ናቸው። ጥቅም ላይ የሚውሉት ባለሰባት

ኢንች ታብሌቶች ናቸው። እነርሱም በሀገር ውስጥ የተገጣጠሙ ናቸው። ታብሌቶቹ ላይ የተጫኑት በሀገር ውስጥ የተሠሩ ሶፍትዌሮች ናቸው። ስለዚህ መሣሪያዎቹ የሚያከማቹትም ሆነ የሚያሰራጩት አሐዝና መረጃ በእኛ ቁጥጥር ስር ነው ማለት ነው።

ሚስተር ሙቸሩ ኬንያውያን ለስታቲክስ ቢሮ ሰራተኞች ስለሚሰጡት የግል መረጃዎች ደህንነት መጨነቅለባቸውም ብለዋል። አክለውም የሚሰበሰበውን አሃዝ ለማከማቸት አርባ ቴራባይት የመረጃ ማከማቻ ሳጥን ወይም ሰርቨር ማዘጋጀቱንም አስታውቀዋል። ለአሜሪካ ድምፅ ግልሙዳዊት ከናይሮቢ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ እንደ አውሮፓ አቆጣጠር መስከረም አንድ ከአንድ ሳምንት በኋላ ማለት ነው በቻይና ላይ ቀረጥ ከፍ ለማድረግ አቅደዋል።

ቻይና ታዲያ በምላሹ በ75 ቢሊዮን ዶላር በሚገመቱ የዩናይትድ ስቴትስ እቃዎች ላይ ቀረጥ እንደምትጥል፣ በአሜሪካ መኪኖችም የ25 ከመቶ ቀረጥ እንደምትጨምር ታውቋል። የቻይናው እቅድ ይፋ ከሆነ በኋላ ዛሬ የዩናይትድ ስቴትስ ግምጃ ቤት ውጤት አሽቆልቁሏል። በሁለቱ ግዙፍ ኢኮኖሚ ባለቤት ሀገሮች መካከል ያለው የኢኮኖሚ ጦርነት መባባሱን ያሳያል። የቻይና የንግድ ሚኒስቴር

ከዩናይትድ ስቴትስ በሚገቡ 5078 ምርቶች ላይ ተጨማሪ አምስት ወይም አስር ከመቶ ቀረጥ እንደሚደነግግ ባወጣው መግለጫ አስታውቋል። የእርሻ ምርቶችን፣ ድፍድፍ ዘይትን፣ አነስተኛ አውሮፕላኖችንና መኪኖችን እንደሚያካትት አስታውቋል። ፕሬዚደንት ትራምፕ ዛሬ በትዊተር ባስተላለፉት መልእክት ቻይናን ክፉኛ ነቅፈው ቻይና ለምታደርገው የቀረጥ መጨመር ውሳኔ ምላሽ ይሰጣለሁ ብለዋል።

አንድ የትራምፕ አስተዳደር ባለሥልጣን አሁንም ቢሆን አሜሪካና ቻይና በመጪው ወር ፊት ለፊት ተገናኝተው የመነጋገር እቅድ እንዳላቸው ገልጸዋል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ሰሜን ኮሪያ ከዩናይትድ ስቴትስ ጋር ለመነጋገርም ሆነ ለመፋጠጥ ዝግጁ ነኝ ስትል ዛሬ አስጠንቅቃለች።

ዩናይትድ ስቴትስ ባለበት ስለ ቆመው የኒውክሌየር መሳሪያ ንግግር አያያዟን መለወጥ የምትችልበት በጊዜ በቂ ጊዜ ሰጥቻለሁ ብላለች ፒዮንግያንግ። የሰሜን ኮሪያ የውጭ ጉዳይ ሚኒስትር ሪዮንግ በሀገሪቱ የዜና አገልግሎት ባስተላለፉት መልእክት ዋሽንግተን በፒዮንግያንግ ላይ ተጨማሪ ማዕቀቦችን ብትጥል ስህተት ይሆናል ብለዋል። ዩናይትድ ስቴትስ እንድትገነዘበው ስንል በቂ ገለጻ አድርገናል። ከፍተኛ ትዕግስት የታከለበት በቂ ጊዜ ሰጥተናልም ብለዋል የውጭ ጉዳይ ሚኒስትሩ።

መግለጫው አያይዞም ሰሜን ኮሪያ ለተራዘመ ጊዜ ዋናዋ የዩናይትድ ስቴትስ አደጋ ልትሆን ትችላለች ይላል። የዩናይትድ ስቴትስና የደቡብ ኮሪያ ወታደራዊ ልምምድ እንዳበቃ ሰሜን ኮሪያ የሙከራ ሚሳይል ተኩሷን አቁማ ንግግር እንደምትጀምር ኪም ጆንግ ኡን በግል በላኩልኝ ደብዳቤ ቃል ገብተው ነበር ብለዋል የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ።

ደቡብ ኮሪያ ከጃፓን ጋር የነበራትን የወታደራዊ ስለላ መረጃ መለዋወጥ ስምነትን ለማቆም መወሰኗ የጋራ መተማመንን ይጎዳል ብለዋል የጃፓን ጠቅላይ ሚኒስተር ሰውል። ስለ ውሳኔው ባስታወቀች ማግስት ሽንዞ አቤ ባደረጉት ንግግር ቶክዮ ቀጠናዊ ስለላና ብልጽግና መኖሩን ቀጠናዊ ሰላምና ብልጽግና መኖሩን ለማረጋገጥ የጃፓን ድህንነትም

እንዲጠበቅ ስትል ከዩናይትድ ስቴትስ ጋር በቅርብ መስራቱን ትቀጥላለች ብለዋል። ደቡብ ኮሪያ ከጃፓን ጋር የነበራትን የወታደራዊ ስለላ መረጃ መጋራት ስምምነትን ትናንት ትሰርዛለች። ይህም ከጃፓን ጋር ያላትን የከረረ ጠብ አባብሷል። ዩናይትድ ስቴትስ ከጃፓንና ከደቡብ ኮሪያ ጋር በነበራት የደህንነት ትብብር አዲስ ክፍፍል ፈጥሯል ማለት ነው። የደቡብ ኮሪያ ቤተ መንግሥት በስምምነቱ መቀጠል

ብሔራዊ ጥቅማችንን አይጠብቅም ሲል ትላንት አስታውቋል። ጃፓን ደቡብ ኮሪያን በቅኝ ገዥነት ትቆጣጠር በነበረችበት ወቅት አስገድዶ የማሰራት ተግባርን ተጠቅማ ነበር በሚል ክስ ምክንያት ያለውን ጠብ ያባብሳል የሚል ግምት አለ። የብራዚል ጽንፈኛ ቀኝ ዘመን ፕሬዚደንት ጃይር ቦልሶናሮ የፈረንሳዩን አቻቸውን ከቀኝ ገዥነት አልወጡም

ከቀኝ ገዥነት አመለካከት አልወጡም ሲሉ ነቅፈዋል። የአማዞን ሰደድ እሳት ጉዳይ ቡድን ሰባት የሚባሉት በኢንዱስትሪ የበለጸጉ ሀገሮች ጉባኤ ላይ ቀዳሚ ቦታ መያዝ አለበት ሲሉ የፈረንሳዩ ፕሬዚደንት በመናገራቸው ነው የብራዚል አቻቸው የተቆጡት። የዜናው ሰዓት አበቃ።

ይህ ከአሜሪካ ድምፅ ሬዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎሄርዝ በ25 ሜትር ባንድ በ11610 እና በ11720 ኪሎሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ በፌስቡክ ላይቭ ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ነሐሴ 17 2011 ዓ.ም ምሽት ፕሮግራም ነው።

ፕሮግራማችንን በአሃዱ ራዲዮ ዘጠና አራት ነጥብ ሶስት ላይም በቀጥታ ልታደምጡ ትችላላችሁ። ስልጠናው አንድ ትልቅ ያደረገው ነገር ቢኖር ምንድን ነው? በኢትዮጵያ ውስጥ ወይም በኢትዮጵያ መንግስት መስሪያ ቤቶች አካባቢ መሰረታዊ የስራ አመራር ስልጠና ራሱን የቻለ ሳይንስ ነው። ይሄ ቋንቋ በመስሪያ ቤቶቹ ሰጾ እንዲገባ ትልቅ አስተዋጽኦ አድርጓል።

ስልጠናው አንድ ትልቅ ያደረገው ነገር ቢኖር ምንድን ነው? በኢትዮጵያ መንግስት መስሪያ ቤቶች አካባቢ መሰረታዊ የስራ አመራር ስልጠና ራሱን የቻለ ሳይንስ ነው። ይሄ ቋንቋ በመስሪያ ቤቶቹ ሰጾ እንዲገባ ትልቅ አስተዋጽኦ አድርጓል።

የመጀመሪያው አቶ ሳምሶን ደምሴ ተፈራ እርሳቸውን ተከትሎ የሰማችኋቸው ደግሞ ዶክተር ያዕቆብ አስታጥቄ ናቸው። በቅርቡ ወደ አዲስ አበባ ተጉዞ በብዙ የሙያ መስኮች የሥልጠና አገልግሎቶችን ሰጥቶ የተመለሰው ተስፋ የበጎ ፈቃድ አገልግሎትና ጥናት ማኅበር መሥራችና አባላት ናቸው። ለሙሉ ውይይቱ በሁለተኛው አጋማሽ ስርጭታችን ጠብቋቸው።

አሁን የዕለቱ አበይት ኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔት ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በክረምቱ ዝናብ ምክንያት በኢትዮጵያ ከአንድ ሚሊዮን በላይ ሰው ለጎርፍ ሊጋለጥ እንደሚችል ተገልጿል። ከሦስት መቶ ሺህ በላይ ሰው ደግሞ ሊፈናቀል ይችላል ተብሏል። ብሔራዊ የአደጋ ሥራ አመራር ኮሚሽን የሰጠውን መግለጫ የተከታተለው መለስካቸው አመሃ ተከታዩን ዘግቧል።

የብሔራዊ የአደጋ ስጋት ሥራ አመራር ኮሚሽን፣ የተፋሰሶች ልማት ባለሥልጣንና የብሔራዊ ሜቴሮሎጂ ኤጀንሲ የሥራ መሪዎች በጋራ በሰጡት ጋዜጣዊ መግለጫ የዘንድሮ የክረምት ዝናብ በአብዛኛው በዚህ ወቅት ዝናብ በሚጠበቅባቸው የሀገሪቱ ክፍሎች መደበኛና ከመደበኛው የዝናብ መጠን በላይ መጣሉ ታውቋል። ይህን ተከትሎም ወንዞችና ግድቦች ሞልተዋል። ናዳና የመሬት መንሸራተትም ተከስቷል።

የብሔራዊ አደጋ ስጋት ሥራ አመራር ኮሚሽን ምክትል ኮሚሽነር አቶ ደመና ዳሮታ ኮሚሽኑ ከተለያዩ አካላት ካሰባሰበው መረጃና በመስክ ካደረገው ግምገማ ሊከሰት ይችላል ያለውን አደጋ ምን እንደሚመስል ያለውን ግምት ዘርዝረዋል። በቅዱ እንደተመለከተው አንድ ሚሊየን 336,355 ወገኖች በጎርፍ ሊጠቁ እንደሚችሉና ከዚህ ውስጥም

335,818 ሰዎች በጎርፍ፣ ናዳና መሬት መንሸራተት ምክንያት ሊፈናቁ እንደሚችሉ በእቅድ ተይዞ እየሰራ ይገኛል። ከተፋሰስ ሰዎች ባለስልጣን ሐሴ 15/2011 ዓ ም በደረሰን መረጃ መሠረት ደግሞ ግድቦቻችን አካባቢ ውሃዎች በተከታታይ እየሞሉ ያለበትና ከፍተኛ ጥንቃቄ አሁንም እንደሚያስፈልግ መረጃ ደርሶናል።

የተፋሰሶች ልማት ባለስልጣን ምክትል ዋና ዲሬክተር አቶ ጌታቸው ግዛው በበኩላቸው ከክረምቱ ዝናብ ጋር ተያይዞ ሊከሰቱ የሚችሉ አደጋዎችን በዝርዝር አስረድተዋል። አቶ ጌታቸው በሰጡት ማብራሪያ በአሁኑ ሰዓት በሁሉም ግድቦች ውስጥ ካለፈው ዓመት ተመሳሳይ ወራትና ቀኖች ጋር ሲነጻጸር ከፍ ያለ የውሃ መጠን ገብቷል ከዚያም ባለፈ

በአዋሽ ተፋሰስ በተለይ በላይኛው ተፋሰስ ከበልግ ወቅት ጀምሮ በነበረው የተጠናከረ የዝናብ ስርጭት ምክንያት አንዳንድ ግድቦች በከፍተኛ ሁኔታ ቀድመው ሞልተዋል ብለዋል። አሁን ላይ ከፍተኛ ጥንቃቄ የሚፈልገው የቆቃ ግድብ ላይ ያለ የውሃ ሁኔታ ነው። የቆቃ ግድብ በዚህ ባለፈው ሳምንት ብቻ አራት ጊዜ ውሃውን እየጨመረ እንዲለቀቅ ተደርጓል። አሁንም ከፍተኛ መጠን ያለው ውሃ ከግድብ እየወጣ ያለበት ሁኔታ ነው ያለው። ይህን ያህል ከፍተኛ ውሃ እያስወጣን

ግድቡ ላይ ግን በየቀኑ አሁንም ጭማሪዎች እያሳዩ ስለሆነ ያለው የአደጋውን መጠን ለመቀነስና የባሰ ችግር እንዳያስከትል ከግድቡ ውሃውን በመቆጣጠር የገባር ወንዞቹ ያሉበትን የውሃ መጠን ማዕከል ባደረገ እየተለቀቀ ያለበት ሁኔታ ነው ያለው። ከቆቃ ግድብ የሚለቀቀው ውሃ የምስራቅ ሸዋ ዞን አዋሽን ተከትሎ ባሉ ወረዳዎች እና የአርሲ ዞን አዋሽን ተከትሎ ያሉ ወረዳዎች እንዲሁም የመካከለኛው

አዋሽ ላይ የገብርሱ ዞን ወይንም ዞን ሶስት የምንለው ከአሚባራ ጀምሮ እስከ ገዋን የመጨረሻው ድረስ ባሉ አካባቢዎች ላይ መጨናነቅ ሊፈጥር ይችላል። የከሰምም ግድብ እየሞላ ስለሆነ ያለው እሱም የሚወጣ ከሆነ ከአሚባራ ጀምሮ እስከ ገዋን የመጨረሻው አካባቢ ድረስ እንዲሁ መጨናነቅን የሚፈጥር ነው የሚሆነው። አቶ ጌታቸው አክለውም መደረግ አለበት ያሉትንና

መወሰድ ያለባቸውን እርምጃዎች ዘርዝረዋል። ይሄ ኮሪደር ከሌሎቹ ተፋሶች በተሻለ መልኩ በልማትም ደረጃ የለማ ስለሆነ በርካታ የመስኖ ልማት የሚገኝበት ነው። ከዛ አንጻር የመስኖ ልማቶቹ አካባቢ ላይ ትልቅ ጥንቃቄን ይጠይቃል። በተለይ የፓምፖች የተቀመጡበት የውሃ መስኖን ለመጥለፍ የምንጠቀምባቸው የውሃ መሳቢያ ፓምፖች አካባቢ ላይ ዝቅ ያለ አካባቢ ላይ ብዙ ጊዜ ስለሚቀመጡ በነዛ አካባቢዎች ላይ ውሃው እንዳይወጣ ህዝቡ ጥንቃቄ ሊያደርግ ይገባል።

የልማት ተጠቃሚዎች ወይንም ደግሞ መስኖን የሚያስተዳድሩት አካላትም በእነዚህ አካባቢዎች ላይ ያልተቋረጠ ክትትልና ቁጥጥር ማድረግ ይኖርባቸዋል። ወደ ግድቡ አካባቢ ላይ ሰፍሮ ያሉ ወይም ወደ ወንዙ መፋሰሻ ቦይ ላይም ተጠግተው ያሉ የህብረተሰብ ክፍሎች በቀጣይም የብሔራዊ ሜትሮሎጂ ትንበያ ቅድም በተገለጸው አግባብ ተጠናክሮ ይቀጥላል የሚል ስለሆነ ያለው በዚህ ንዑስ ተፋሰስ ላይ

ህዝቡ በንቃት የወንዙን ሁኔታ ሊከታተለው ይገባል። ወደ ወንዙ ቀርቦ ያሉ የማህበረሰብ ክፍሎችም ከወዲሁ ለጥንቃቄ ሲባል የበለጠ ለአደጋ ወደማይጋለጡበት አካባቢ ላይ አስቀድመው ሊወጡ ይገባል። በዘንድሮ የክረምት ወራት በጣለው ዝናብ ምክንያት በተለያዩ የሀገሪቱ ክፍሎች የደረሱ አደጋዎች በተለያዩ የመገናኛ ብዙኃን ሲዘገቡ ቆይተዋል። የሰው ህይወት ያለፈባቸው አደጋዎችም ተከስተዋል።

እንደ ምክትል ኮሚሽነር ደመና ዳሮታ አገላለጽ ባለፉት ሁለት ወራት አዋሽ ተፋሰስን ጨምሮ በሌሎችም አካባቢዎች ለአደጋ የተጋለጡ በሺዎች የተቆጠሩ ኢትዮጵያውያን ይገኛሉ። በተመሳሳይም በኦሮሚያ ክልል እንደዚሁ ደቡብ ምዕራብ ሸዋ ዞን እሉ ወረዳ በአዋሽ ወንዝ ሙላት ጋር በተፈጠረው ከ6615 ሰዎች አካባቢ ለጎርፍ አደጋ የተጋለጡበትና

በአሁኑ ጊዜም የተወሰኑት በውሃ ተከበው ያሉበትና ለማስወጣት የተለያዩ አማራጮችና ድጋፍ ለማድረግም የሄሊኮፕተርም ጭምር ድጋፍ ለማድረግ ጥረት እየተደረገ ያለበት ሁኔታ ነው ያለው። እንግዲህ በአጠቃላይ በዚህ በሐምሌ ነሐሴ ወር ላይ ከፍተኛ ዝናብ እንዲሁም በወንዞችና ግድቦች ሙላት ምክንያት በተፈጠረ የጎርፍ ክስተት በተለያዩ አካባቢዎች በአጠቃላይ ከ ሀያ ሶስት

ዘጠና ሰዎች አካባቢ ተፈናቅሎ ሰብአዊ ድጋፍ እየተደረገ ይገኛል። የብሔራዊ ሜትሮሎጂ ኤጀንሲ ምክትል ዋና ዲሬክተር አቶ ክንፈ ኃይለማርያም በሚቀጥሉት ወራት በአገሪቱ ሊኖር የሚችለውን የአየርና የዝናብ ሁኔታ አስመልክቶ ማብራሪያ ሰጥተው ነበረ። በአጠቃላይ ክረምት በአብዛኛው ጥሩ ዝናብ፣ አንዳንድ ቦታዎች ደግሞ በተለይ መካከለኛውና ደቡብ አጋማሽ የክረምት ተጠቃሚ ቦታዎች

ከመደበኛ በላይ ተገኝተዋል። በቀጣይ ጊዜያት እንደምናውቀው ክረምት በኦገስትና ሴፕቴምበር ጠንካራ ፀሐይ የሚያገኝበት አጋጣሚ ከፍተኛ ስለሆነ ካለው እርጥበት እስካሁን ካለው እርጥበት እንዲሁም የተተነበዩ የሜትሮሎጂ ክስተቶች ከሚያመጡት ተጨማሪ እርጥበት ጠንካራ ደመና በመከሰት ቅጽበታዊ ጎርፍ የመከሰት እድሉ ከፍተኛ የሆነበት ወቅት ነው።

እንደ አቶ ክንፈ ኃይለ ማርያም ገለጻ ከሆነ በዘንድሮ የክረምት ወራት ይጠበቅ ከነበረበት የአገሪቱ ክፍሎች በአብዛኛው ከመደበኛው ወይንም ከመደበኛ በላይ ዝናብ ጥሏል። በአንዳንድ ስፍራዎች ደግሞ ከመደበኛው በታች ዘንበዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።

አመሰግናለሁ መለስካቸው ለዘገባው። በነገራችን ላይ ክቡራትና ክቡራን አድማጮች የኢትዮጵያ ሚቴዎሮሎጂ ኤጀንሲ በየዕለቱ ከሰላሳ ሁለት የኢትዮጵያ የተለያዩ አካባቢዎች ትንበያዎችንና ሌሎችም ወቅታዊ የአየር ሁኔታና ጠባይ መረጃዎችን የያዙ ጽሁፎችን እና የትንበያ ውጤቶችን ያወጣል። በእጅ ስልካችሁም ሆነ ባገኛችሁት ኤሌክትሮኒክስ መሳሪያ በኮምፒውተር

በየዕለቱ መከታተል ትችላላችሁ። በዛሬው ዕለት ባለው ትንበያ ለምሳሌ አብዛኞቹ የኢትዮጵያ ክፍሎች ዝናባማ ናቸው። ወደ ኋላ ዘግየት ብለን የትንበያውን ውጤት እናሰማችኋለን። ከአሜሪካ ድምፅ ራዲዮ ጣቢያ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የመጽሔቱ ዘገባዎች ይቀጥላሉ።

ባለፈው እሁድ ሕይወታቸው ያለፈውን የቁልቢ ገብርኤል ገዳም አስተዳዳሪ መልክዓ ኃይል ቆመስ አባ እንቁስላሴ አሟሟት በተመለከተ ምርመራ እያካሄደ መሆኑን የምስራቅ ሀራርጌ ዞን ፖሊስ አስታውቋል። እስካሁን ባለው ጊዜ 11 ሰዎች በጥርጣሬ ተይዘው ምርመራ እየተካሄደባቸው ነው ተብሏል። የቁልቢ ከተማ ነዋሪዎችና ሌሎችም ምዕመናን የምርመራውን ውጤት በትዕግስት እንዲጠብቁ ፖሊስ ጠይቋል። አዲስ ቸኮል ዝርዝር አለው።

ባለፈው እሁድ ከቅዳሴ መልስ ህይወታቸው አልፎ የተገኙት የቁልቢ ገብርኤል ገዳም አስተዳዳሪ መላከ ኃይል ቆሞስ አባንቁ ስላሴን አሟሟት በተመለከተ ከምስራቅ ሐረርጌ ዞንና ሜታ ወረዳ የተውጣጣ ኮሚቴ ምርመራ እያካሄደ መሆኑን የዞኑ ፖሊስ ኮሚኒኬሽን ኃላፊ ኮማንደር ስዩም ደግፋ በተለይ ለቪኦኤ አስታውቀዋል። በወቅቱ 11 ተጠርጣሪዎችን በቁጥጥር ስር መዋላቸውን ተናግረዋል። የቁልቢ ገብርኤል ገዳም የደብሩስ አስተዳዳሪ አራት ወራትን አስቆጥረዋል። በማገልገል ላይ ያሉ ያለፈው እሁድ ወደ ስምንት ሰዓት ላይ መኝታ ቤታቸው ውስጥ

ያው አርፈው ተገኝተዋል። ከዛ በኋላ መረጃው ለፖሊስ እንደደረሰ በአካባቢው ገዳሙን ከበል በአካባቢው የተገኙ እዛ ውስጥ የሚያገለግሉ ሰዎችን አስራ አንድ የሚጠጉ በተቀጣሪ በቁጥጥር ስር አውለን የሃይማኖት አባቱን የመደብሩን አስተዳዳሪ በቀጥታ ለምርመራ ወደ ሚኒሊክ ሆስፒታል ልከን ምርመራቸው እየተጣራ ነው።

ይሄ ምርመራ ደግሞ የሚጠራው ከዞን እና ከወረዳ የተዋቀረ የቴክኒክ የታክቲክ ማስረጃና ምርመራና አቃቢ ህግ ሆነው በጋራ ምርመራውን በማጣራት ላይ ነው የሚገኙት። የቆሞሱን ሞት ተከትሎ ስለተፈጠረው ግጭትና ስለደረሰው ጉዳትም ኮማንደሩ እንዲህ ይላሉ። በመጀመሪያ የሰውየውን ሞት እንደሰሙ ወጣቶች፣ የተለያዩ ማህበረሰብ አካላት ወደ ገዳሙ ነበር የመጡት።

ገዳሙ እንደደረሱ የወረዳው አስተዳዳሪ፣ የሃይማኖት አባት፣ የሀገር ሽማግሌዎች ባሉበት ውይይት ተደርጎ ይህንን ነገር ፖሊስ ምርመራ እያካሄደ ነው፣ ምርመራው እንደተጠናቀቀ ለህዝብ የምናሳውቀው ስለሆነ በትዕግስት እንድጠብቁን የሚል ነገር ተነጋግረን የመጣው ሰልፈኛም በሰላም ወደ ከተማው ተመልሶ ነበር። ወደ ከተማው በሚሄዱበት ወቅት ከተማው አካባቢ አንድ ፖሊስ ጣቢያ አለን። ፖሊስ ጣቢያ አካባቢ እንደደረሱ በጸጥታ አካላት እና በፖሊሱ መሀል

ድንጋይ ውርወራ ነበር አሉ። በድንጋይ ውርወራው ምክንያት በተነሳጠፍ የህግ የበላይነትን ለማስከበር በተወሰዱ እርምጃዎች ሶስት ሰው ቆስሎ አንድ ሰው ሞቷል ማለት ነው። አንድ ታዳጊ ልጅ በተባራሪ ጥይት ተመቶ ህይወቱ አልፏል። ይሄ ደግሞ የሚያሳዝንን እና መሆን ያልነበረበትን የሚል እንትናለን። ግን ያው የነበረውን የህግ የበላይነት ለማስከበር ከዛ በኋላ የሚመጡት ነገሮች የከፉ ይሆናሉ ብሎ ነበር እርምጃው የተወሰደው።

የምርመራው ሂደት በጥሩ ሁኔታ እየተካሄደ መሆኑን የገለጹት ኮማንደሩ ውጤቱን ሁሉም በትዕግስት እንዲጠብቅ ጠይቀዋል። ቆሞሱ ወደ ገዳሙ ከመጡ አጭር ጊዜ ቢሆንም ተወዳጅ ሆነው እንደነበር የገዳሙ ጸሐፊ መጋቢ ተብሲት ዘላለም ያለው ይናገራሉ። መላክ ኃይለ ባንቱ ስላሴ በጣም ወጣት እና ትሁት ቀ ነበሩ እና ከህዝበ ክርስቲያኑ ተካይነቱም ተግባሩ ተግባቢ ናቸው። እንኳን የሜታ ሰው ቀርቶ ቀና ብለው የሚያዩትም ሰው የለም። በጣም ትሁት ናቸው።

ገና ደግሞ ከመምጣናቸው ሶስት ወር ከአስራ ሶስት ቀናቸው የቆሙስ አስከሬን ላይ በሚኒሊክ ሆስፒታል ምርመራ ከተደረገ በኋላ አዲስ አበባ ቅድስት ስላሴ ካቴድራል ቀበራቸው መፈጸሙንም መጋቤት ውሲ ዘላለም በተለይ ለቪዮ ያስታውቀዋል። ለአሜሪካ ድምጽ ሬዲዮ አዲስ ሸኮል ከድሬዳዋ አመሰግናለሁ። አዲስ ለዘገባው ወደ ተከታዩ የመጽሔት ዘገባ እናልፋለን።

የመተማ ዮሐንስ አካባቢ የመከላከያ አዛዥ ሳያውቅ ጥይት ጭነው ወደ ሱዳን ሊሻገሩ የነበሩና የሰራዊቱ ንብረት ናቸው የተባሉ አምስት የጭነት ተሽከርካሪዎች በብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ የተመረቱና በሕጋዊ ሰነድ የተሸጡ መሆናቸውን የኮርፖሬሽኑ ዳይሬክተር ብሪጋዲየር ጀኔራል አሕመድ ሐምዛ ገልጸዋል። የምዕራብ ጎንደር ዞን ምክትል አስተዳዳሪና የዞኑ ሰላምና ደህንነት ጉዳዮች መምሪያ ኃላፊ

አቶ ደሳለኝ ጣሰው በበኩላቸው ጭነቶቹን ከጸጥታ አካላትና ከሕዝብ ከተወከሉ ኮሚቴዎች ጋር በመሆን ሕጋዊና የሀገራችን መንግሥት ንብረቶች መሆናቸውን አረጋግጠናል ብለዋል። ጽዮን ግርማ ተጨማሪ አላት።

መተማ ላይ የተያዙትና ተተኳስ ጭነዋል የተባሉት ተሳቢዎች የብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ ያመረታቸውና በህጋዊ መንገድ የተሸጡ መሆናቸውን የኮርፖሬሽኑ ዳይሬክተር ብርጋዴር ጄኔራል አህመድ ሀምዛ ለአሜሪካ ድምጽ ገልጸዋል። ባለፈው ሮብ እኔ መተማ ሂጄ ተወያይተናል። ያሉንን ማስረጃዎች ለዞኑ አቅርበን ተማምነናል። ህብረተሰቡ ግን ሊጠራጠር ስለነበረ

ማየት አለብኝ። ሌሎች ነገሮች ይኖሩታል የሚነበራቸው ማየት ትችላላችሁ። እኛ ለህዝቡ ሲባል ሚስጥር የሚሆኑ እንጂ ከህዝቡ ሚስጥር የሚሆኑ ነገሮች ስለሌሉ እዩ አልናቸው። አዩ አጠናቀዋል። አሁን ምንም ሌላ ተጨማሪ ነገር የለም። ህጋዊ ነገር ብቻ ነው ያለው

ስለዚህ ከህዝቡ ጋር እየተወያየበት እንደሆነ ዛሬ ደውሎ ያለው ሁኔታ ይህ የመተማ ዮሐንስ አካባቢ የመከላከያ አዛዥ ሳያውቅ ጥይት ጭነው ወደ ሱዳን ሊሻገሩ የነበሩ የሰራዊቱ ንብረት ናቸው የተባሉ አምስት የጭነት ተሽከርካሪዎች በፖሊስ ቁጥጥር ስር ውለው ምርመራ እየተደረገባቸው መሆኑን የአማራ

ክልል ልዩ ኃይል ምዕራብ ጎንደር ብርጌድ አዛዥ ኮሎኔል ሰለሞን አሻግሬ ከቀናት በፊት ገልጸውልን ነበር። በተጨማሪም የጭነት ተሽከርካሪዎቹ ሰሌዳቸው በግሪስ የጠፋ ተገቢ ሰነድም የሌላቸው ድንበሩን ከማለፋቸው በፊት መተማ ዮሐንስ ላይ የተያዙትም በአካባቢው ወጣቶች መንገድ ተዘግቶ ካስቆሟቸው በኋላ ጥበቃ እየተደረገ መሆኑ ተገልጾልን ነበር። እንዲሁም ማንኛውም ድንበርን የሚያቋርጥ የመከላከያም ሆነ ሌላ ማጓጓዣ እንቅስቃሴ መረጃ ወትሮ ቀድሞ እንደሚደርሳቸው በአካባቢው

የሚገኘው የመከላከያ ሰራዊት የ ሰላሳ ሶስተኛ ክፍለ ጦር አንደኛ ብርጌድ አንደኛ ሻለቃ ኮነሬል ሸዋንግኝ አብዬ ገልጸውልን። አሁን ስለ ተያዙት አምስት ተሽከርካሪዎች ግን የሚያውቁት ነገር እንደሌለም ተናግረው ነበር። ይህንኑ ለኮርፖሬሽኑ ዳይሬክተር ብርጋደር ጀነራል አህመድ ጠቅሰን ጠይቀናቸዋል። ማንኛውም እንቅስቃሴ ከዚህ ጋር የተያያዙ ስናንቀሳቅስ ለመከላከያ ዋናው መስሪያ ቤት እናሳውቃለን።

መከላከያ በየቀጠናው እራሱ እየተነጋገረ ነው። ሲቀባበለው አጅበው ሲሄዱ ከአዲስ አበባ ወደ ወዳ እንዳሻገራል የጎጃሙ ወደ ጎንደር ከጎንደር ወደ መተማት እዛ መካከል አንድ ሰው ያላወቀው ያልተነገረው እንደነበረ ነው የመተማ ህጀት እንዲወያይ ያገኘሁት እንጂ መከላከያ ያውቀዋል። እና የኮሚኒኬሽን ጋፕ የፈጠረው ነገር አለ። የማይታወቅ ነገር ግን አልተንቀሳቀሰም ማለት ነው። አንድ ሰው ነው የማያውቀው። እዛ ጫፉ ላይ ያለው ሰው እ አልደረሰውም በወቅቱ

ይሄን ኮሚኒኬሽን ደግሞ ለሌላ ጊዜ ማስተካከል ነው እንጂ የተበላሸ ነገርና ሕገወጥ አልነበርም በመሰረቱ ይህም ተግባብተናል። ሕዝቡም ጋር ዞኑም ጋር ተግባብተናል። እዛ የነበረውም የሰራዊት አመራር ኢንፎርሜሽኑ እንዳልደረሰው ግን ያልደረሰው ከመጨረሻዋ ጫፍ ነው እንጂ ከመከላከያ ከራሱ የማይታወቅ ስላልነበረ ተግባብተንበታል ማለት ነው።

ጀነራል አህመድ ጭነቱ ምን እንደሆነ ለማን እንደተሸጠ ዝርዝር ጉዳዩን በተመለከተ ያለውን የመከላከያ እንቅስቃሴ ለሀገርና ለህዝብ ደህንነት ሲባል ይፋ ማድረግ ስለማይገባ ዝርዝሩን ከመግለጽ እንደሚቆጠቡ ገልጸው አሁንም ይህንን ማብራሪያ የሚሰጡት ህዝብ ላይ ጥርጣሬ ስለተፈጠረ ነገሩን ግልጽ ለማድረግ ብቻ መሆኑን ተናግረዋል። በአጠቃላይ ግን አሉ ሜቴክ የሚያመርታቸው ናቸው ያው በውናችን መሰጡት ሁላናቸው ሀገሮች ሊሸጥ ይችላል።

ኢትዮጵያ ውስጥ ሽንኩርት ይላል። ይሄ በሁላችን መሰረት የሚሰሩ ነገሮች ናቸው። አንዳንድ ጊዜ መከላከያ የሚሰራቸው ነገሮች ሁሉ ነገር ገዘለ አስፈላጊ ዝግዝል ማለት ነው። ግን ህጋዊ መሆኑ ላይ እርግጠኛ ሆነው ነገሮች አሁን ዞኑን መጠየቅ ይቻላል፣ ሆኑም መጠየቅ ይቻላል። መኪናውን የሚያሽከረክሩት ሰዎች ተገቢ መረጃ አለመያዛቸው ከዚህ ቀደም መጠቀሱንም አንስቼላቸው ነበር። ይህ ያረጋት ችግር እንደሆነ ማስረጃ እንዳላቸው

በማስረጃ መሰረት ቼክ እንዳደረጉ አሁን ስለተረጋገጠ ደግመሽ ብትጠይቂያቸው ራሱ ሆኖ ማስረጃ ነበር የተባለው ነገር ከተጻፈው ነገር ምንም አላገኙም። ስለዚህ ስሜት ስለነበረ ይመስለኛል አንዳንድ ጊዜ በስጋት ያልሆነ ነገር እንዲያስቡ ያደረጋቸው ይመስለኛል እንጂ መረጃው እንዳለ ተማመን

ሰነዱን አሁን ብጠይቁ ዞኑ አዋይቼዋለሁ እንደሚልሽ እርግጠኛ ነኝ። ያን ጊዜ በቅድስተኝነት የተናገሩ ብዙ ሰዎች አሉ።

እሱን ባንድ ብርጋደር ጀነራል አህመድ ባሉት መሰረት ወደ ዞኑ ተመልሰን ከዚህ ቀደም ያነጋገርናቸውን የምዕራብ ጎንደር ብርጌድ አዛዥ ኮሎኔል ሰለሞን አሻግሬን ጠየቅናቸው። እርሳቸውም ምርመራው መጠናቀቁንና መረጃን በተመለከተ ግን በአንድ መንገድ ይውጣ በሚል ስምምነት ላይ በመድረሳቸው ምርመራውን በዋናነት ሲመሩ የነበሩትን የምዕራብ ጎንደር ዞን ምክትል አስተዳዳሪ አስተዳዳሪና የዞኑ የሰላምና ደህንነት ጉዳዮች መምሪያ ኃላፊ አቶ ደሳሌን ጣሰውን

አገናኙኝ። እኛ በኩል መጀመሪያ ነው ለጥርጣሬ ያበቃው የህብረተሰቡ ስሜት ተገቢና ትክክል ነበር ብለን እናምናለን። አምንንም እንዲጣራ አስምላል። ይህ ማለት በህብረተሰቡ በኩል የመከላከያ መኪናዎች አርማ፣ እና ታርጋ ግሪስ መቀባት፣ በተጨማሪ የሰርቪስ ፓስፖርት የሚባሉ ነገሮች አሉ። እሱን በማሟላት ረገድ ክፍተት የነበረበት

ለምን የመከላከያ ሰራዊት አይደለም በሀገር ውስጥ በተለያዩ አጎራባች ሀገሮች ስራ እየሰራ በአርማው የሚከበር ሰራዊት ለምን ድሪስ ተቀባ የሚል ፍርታል ይሄ ማለት ህጋዎች ድርጊት ይዟል ማለት ነው ብሎ ለመጠጠፍ ግምት ውስጥ ምክንያት የሆናቸው በመሆን እንዲጣራ ማድረጉ መጠቆም መኪናዎችን አስቁሞ እንዲጠራ ማድረጉ ብዙ ችግር አለው ብለን እዚህ በኋላም እንዲጠራ ተደርጓል። በህብረተሰቡ የተመረጡ አስር

የተወካዮች ተወካዮች ወጣቶች፣ ሴቶች እና ዘውንቶች ተመልምለዋል። በእኔ ሰብሳቢነት ከዞን ፍትህ፣ ከጉምሩክ፣ ከኢሚግሬሽን፣ ከመከላከያ፣ ከልዩ ሀይል እና ከከባቢ መስተዳደር ከተማስተዳደሩ መስተዳደር ስታየት የሚጠጣ ጋር የተወጣጣ ቡድን ጋር ቃለ ጉባኤ ይዘን ብዙ በሰጡ ኃላፊነት መሰረት መኪናዎች መፈተሽ እንዳለባቸው የሚጫኑት የሀገራችን መንግስት

ህጋዊ የሆነ ለስራ የላካቸው አይተሞች ብቻ ናቸው የሚል እምነት ይዘን አራት አይተሞች መሆናቸውን ቃለ ጉባኤ ይዘን ጀምረናል። በተመሳሳይ ቃለ ጉባኤ ይዘን ዘግተናል። ይህም አራቱም አይነት አይተሞች የተገኙ በየትኛውም መንገድ ህጋዊነታቸው የተረጋገጠ ደብዳቤ ተጻፈባቸው ለኢሚግሬሽን የተጻፈ ደብዳቤ እና ለሁለተኛ ግል አጎራባሽ ሀገራችን የሚሄድ ስቃ

ምክር አካባቢ ጥቂት የጻፉባቸው ደብዳቤዎች በመገኘት አረጋግጠን እነዛ ንብረቶች ብቻ ስለመገኘታቸው በአሁ ከጥርጣሬ ተነስቶ ሌላ ንብረት አለ፣ ወታደራዊ ሚሊተሪ ይኖራል፣ መሳሪያ ይኖራል፣ ለየት ያሉ ጥርጣሬዎች ነበሩ። ዶላር ይኖራል የሚል አስተሳሰብ ስለነበር ይሄ አለመኖርን አረጋግጠን በጋራ እንደነበረ አሽገ ካለጎወ ዘን ተፈራርመን ዋለ ትናንት በዛሬ እለት ለህዝብ የወከለው

ኮሚቴና እና እኛ ማኔ ሰብሳቢነት ህብረተሰቡ እንዲተባበር ኦልሞስት ከአንድ ሺህ በላይ እንዲገኝ በማድረግ የተገኘውን ግኝት ይፋርግልን አቶ ደሳለኝ በፖሊስና በመከላከያ ኃይሉ አጠቃላይ አካባቢው ላይ ባለ የጸጥታ ኃይል በጥምር በተደረገው ምርመራ ጭነቱ ህጋዊ የተጓጓዘውን በህጋዊ መንገድ መሆኑ ተረጋግጧል ብለዋል።

አመሰግናለሁ ጽዮን፣ ለዘገባው። አሁን ከምሽቱ 3 ሰዓት ከ33 ደቂቃ ነው። አዲስ አበባ ላይ ዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ በፌስቡክና በትዊተር ቪኦኤ አምሐሪክ ብላችሁ ተከተሉን፣ ተነጋገሩ።

ቪኦኤ ላይ በእጅ ስልካችሁ ታገኙናላችሁ፣ ወይም ከኦዲዮ ናውም ልታዳምጡን ትችላላችሁ። ቪኦኤ ሆርን ኦፍ አፍሪካ ብላችሁ ከጉግል ፕሌይ ወይም ከአፕስቶር ብትጠይቁ አፓችንን በቀላሉ ጭናችሁ ዝግጅቶቻችንን ማዳመጥ ትችላላችሁ። ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል በ49 ሜትር ባንድ አጭር ሞገድ ጋቢና በሚል ርዕስ የሚቀርብላችሁን ስርጭታችንንም አዳምጡ።

የምሽቱ አየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሽያኑ ጆ ጌል ነው። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። የምሽቱ ዋና አዘጋጅ ትዝታ በላቸው ነች። እያስተናገድናችሁ ያለ ነው ሰሎሞን አባተና አዳነች ብስሐየንን። አሁን ወደ ምሽቱ የሁለተኛ አጋማሽ የመጀመሪያ ዘገባ እንሸጋገራለን።

ድሬዳዋ የመሬት ወረራ አሁንም በቁጥጥር ስር ሊውል አልቻለም ሲል የመሬት ልማትና አስተዳደር ቢሮ አስታወቀ። የድሬዳዋ ዓለም አቀፍ አይሮፕላን ማረፊያም የህገወጥ የመሬት ወረራ ሰለባ ከሆኑት መካከል ነው ተብሏል። በሌላ በኩል ህጋዊ የመሬት ጥያቄዎችን በማስተናገድ ብዙ መሰራቱን ቢሮው ይናገራል። አዲስ ቸኮል ዝርዝር አለው።

ከሀምሳ ዓመት በላይ እድሜ ያለው በየቀኑ ወደ ጅቡቲ፣ ሶማሊያና አዲስ አበባ በረራዎችን የሚያስተናግደው እንዲሁም የምስራቅ አየር ምድብ መገልገያ የሆነው የድሬዳዋ ዓለም አቀፍ አውሮፕላን ማረፊያ በህገ ወጥ የመሬት ወረራ እየተያዘ መሆኑን ዛሬ ለጋዜጠኞች ቡድን ይፋ አድርጓል። ስራ አስኪያጁ ያርጥ ላይ እንዲህ ይላሉ። ህገ ወጥ ሰፋሪዎች ኤርፖርቱ ዙሪያውን እየከበቡት ለበረራው ደህንነት ከፍተኛ ችግር እየሆኑና በዚህ የሚቀጥል ከሆነ በረራውን ሊያቆም የሚያስችል አደጋዎች እየተከሰቱ ነው ያለው እናንተ እንደምታውቁት

ይህ ኤርፖርት የሁለት ክልል ይዞታ ነው። በሶማሊያ ክልል የሽኔሌ ዞን ይዞታ ነው ግማሹ፣ ግማሹ የድሬዳዋ መስተዳደር ይዞታ ስር ነው ያለው። በብዛት ይሄ ችግር እየተከሰተ ያለው በድሬዳዋ አስተዳደር ነው። ይሄ ኤርፖርት እንደሚታወቀው ለሁለት ዓላማ የተቋቋመ ነው። የሲቪል በረራዎችንና የሚሊተሪ በረራዎችም የሚከናወንበት ነው። በተለይ የምስራቅ አየር ምድብ አቅጣጫ ባለው በኩል እስከ አጥሩ ጥግ

ሰዎች ሰፍረዋል። በአየር ትራንስፖርቱ ሕግ ምንጊዜም ከራኖዩ በቪ መልክ ምንም ሰው የማይሰፍርበት ቦታ አሁን ይህ የማንሳቱ ነገር እንዳይሰካ ተሯርጦ መስጊድ እየሰሩ ከእምነት ጋር ለማጋጨት መስተዳድሩ ነው።

ከእምነት ጋር ኤርፖርቱን ለማጋጨት የመስጊድ ስራ በጣም እየተጧጠፈ ነው ያለው። ይህም መሰል የመሬት ወረዳ በአውሮፕላን ማረፊያ ብቻ ሳይሆን በሃይማኖት ተቋማት ይዞታዎች፣ በተራራዎች፣ በሸለቆዎች ለአረንጓዴ ስፍራነትና ለኢንቨስትመንት በተዘጋጁ ቦታዎች ላይ ሁሉ እየተካሄደ ነው ተብሏል። በሌላ በኩል የመሬት ልማትና አስተዳደር ባለ ጉዳዮችም እስካሁን ከሚጉላሉባቸው ተቋማት አንዱ እንደሆነ ቀጥሏል ተብሏል። መሬት ልማት ለበርካታ ዓመታት ወደ መሬት ልማትና አስተዳደር ቢሮ በባለ ጉዳይነት ሲመላለሱ የቆዩት ወይዘሮ ውብር ስተረፈ ይህን ቅሬታ ያቀርባሉ

እዚህ ቤት ደግሞ ስትሄድ መሬ ልማቷ መረጃው እያለ የተሳሳተ መረጃ ነው የሰጠችብን። ጸረ ሙስናም እንዴት የተሳሳተ መረጃ ትሰጣለች? ታጠገባ እያለ ብለው ነው የተናገሩት። ይኸው ሶስት ካርታ ነው የወጣው። በአንድ ይዞታ መጀመሪያ በወራሾች ወጣ። በአንዷ እህቴና በልጇ ተጋሪ አድርገው ሁለተኛ ካርታ ወጣ። ሶስተኛ ደግሞ ተጋሪዋ ልጅ ስጦታ ተሰጣት። ሰጪ እናትና አባት፣ ተቀባይ ልጅ ማኞች ልጆች አድርገው ነው የተሰጠው።

የመሬት ልማትና አስተዳደር ቢሮ ኃላፊው ዶክተር ደራራ ሁቃ የመሬት ወረራ ዋነኛ ራስ ምታታቸው እንደሆነ ይናገራሉ። የአየር ማረፊያውንና መሰል የሕገ ወጥ ይዞታዎችን በተመለከትም ከተማዋን የሚያስተዳድራት የኢህአዴግና ሶዴፓ ጣምራ የኢፍረሱ ውሳኔ እንደወሰነ ይናገራሉ። ጠቅላላ ድሬዳ ውስጥ ያለውን የመሬት ወረራ በተለይ ከ2010 እስከ ዛሬ ድረስ ያለውን በቪዲዮ ከነ መፍትሄው ሀሳብ እንዴት መፍረስ እንዳለባቸው ጭምር አድርገን ለጣምራው አቅርበን ጣምራው በዛ ላይ ሁለት ጊዜ

ስብሰባ አድርጎ ከተወያየ በኋላ ኤርፖርት ጋር ያለው ሌሎች አካባቢዎች አሁን የተሰሩ በጥናቱ ከያዝነው ውጪ ውጭ ያሉ ማለት ነው የተሰሩ በሙሉ እንዲፈርሱ ወስኗል። በተለይ ቦታዎች፣ የመንግስት ተቋማት፣ የሃይማኖት ተቋማት ቶሎሬት ማድረግ የለብንም እናፈርሳለን የሚል አቋም ተይዟል።

ወረራውን በተመለከተ አስተዳደሩ በቂ ድጋፍ እያደረገልን አይደለም ይላሉ። ከዚህ በፊት ከ2003 እስከ 2010 ያሉ ህገወጥ ይዞታዎች ላይ ካቢኔው ፖለቲካ ውሳኔ እንዲወስድ እንደሚፈልጉ መናገራቸውን ቪኦኤ ዘግቦ የነበረ ሲሆን አሁንም ይህልኑ ሀሳብ እያራመዱ መሆናቸውን ተናግረዋል። የመልካም አስተዳደር ችግሮችና የባለ ጉዳዮችን እንግልት ከመቀነስ አንጻርም ዘመናዊ አሰራር ለመዘርጋት በዝግጅት ላይ መሆናቸውን ይናገራሉ። ወደ እኛ ወደ መሬት ልማት የሚመጡ ኬዞች በሙሉ እውነት ናቸው ተብሎ አይወሰድም።

ይሄንን በአስር ወር ቆይታዬ አይቼዋለሁ። በትክክለኛ ደግሞ የተበደሉም ሰዎች አሉ። ብልሹ አሰራር፣ ሌብነት እነኚህ እነኚህ ነገሮች የሚስተካከሉት እግር በእግር እየተከተል እየተቆጣጠር አደለም። እዛ አይቻልም። አድካሚም ነው። ሙሉ በሙሉ ማጥፋትም አይቻልም። ሲስተም በመቀየር ግን ይቻላል። አንድ ወር ሁለት ወር በኋላ ልንጀምሮ የምንችል

ኪው ማኔጅመንት ሲስተም እቃዎቹ በሙሉ መጥተው አዲሱ ህንፃ እስኪንገባ ነው እየጠበቀን ያለ ነው። ይህ ሲስተም ሲመጣ ሰራተኛው እና ባለጉዳዩ ብቻ ናቸው ዳይሬክትሊ የሚገናኙ። በመሀል ያሉ ጉዳይ አስፈጻሚ ህጋዊ ሆነ ህጋዊ ያሉት ከመሀል ይወጣሉ። ሰው ቤቱ ቁጭ ብሎ በቴክስት መሴጅ ከይዙ የት እንዳለ መከታተል ይችላል። የቴሌ ላይን ሊዝ አድርገን ሙከራ ሁሉ አድርገናል።

ሆኖም ተቋማቸው ሌሎች ጥሩ ጅምሮችም እንዳሉት ዶክተር ደራራ ይናገራሉ። ለዚህም በማህበር ለተደራጁው 1200 መምህራን

ቤት መስሪያ መሬት ማዘጋጀቱን ለአራት ዓመታት ሲንከባለሉ ለነበሩ 61 የኢንቨስትመንት ጥያቄዎች 193 ሄክታር መሬት ማዘጋጀታቸውን በተለይ 7000 መኖሪያ ቤቶችን ለሚገነባ የሪልስቴት አልሚ 134 ሄክታር መሬት መስጠታቸውን ተናግረዋል። በአንጻሩ መሬት ወስደው ሳያለሙ ከቀሩ 27 ባለሀብቶች ደግሞ 14 ሄክታር መሬት መነጠቁን ተናግረዋል። የከተማው አሳሳቢ ችግር የሆነው መሬት ወረራን በተመለከተ ግን መንግስት የህግ የበላይነት ለማስከበር ያለውን አቅም አሟጦ መጠቀም ያለመቻሉን በህገ ወጥ መሬት ወረራው የመንግስት አመራሮች እጅም ያለበት መሆኑን

ህገ ወጥ ቤቶችን ለማፍረስ ሲነሱም የህገ ወጦቹ ብሔር ወይ ጎሳ ተጠቅሶ ቅስቀሳ የሚደረግ መሆኑን ወቅታዊ ፖለቲካም ያልተረጋጋ መሆኑም ተጽዕኖ ማሳደሩን ዶክተር ደራራ ገልጸዋል። ከቀበሌ ጀምሮ ያለው የመንግስት መዋቅር ሙሉ አቅማቸውን ተጠቅመው ይህን ለመቀልበስ እንዲሰሩ፣ ህብረተሰቡም ወደፊት ተጎጂ ከሚሆንበት የህገ ወጥ መሬት ወረራ ራሱን እንዲጠብቅም አደራ ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።

አመሰግናለሁ አዲስ ለዘገባው ከድሬዳዋ ወደ ዋግ ሕምራ እንሸጋገራለን ሻለቃ ኃይሌ ገብረ ሥላሴ በዋግ ሕምራ ብሔረሰብ አስተዳደር ዞን ጻግብ ወረዳ ያስገነባውን አንደኛ ደረጃ ትምህርት ቤት አስመርቋል ግንባታው በሦስት ወራት ውስጥ የተጠናቀቀው ባለ ሁለት ሕንፃ ትምህርት ቤት አራት ሚሊዮን ብር እንደወጣበት ተነግሯል መስፍን አራጌ ተጨማሪ ያለው

ከፀሐይ ሽሽት በዳስ ተጠልለው ከነፋስ እንግልት ቅጠል ጋርደው እንደ መሮ በሾለ እንደ ሾተል በተሳለ አለት ላይ ተቀምጠው ፊደል ሊቆጥሩ ለነበሩ የገልኩ ቀበሌ ነዋሪዎች ይህ ትልቅ የምስራች ነው። የብሔረሰብ አስተዳደር ዞኑ ትምህርት መምሪያ ኃላፊ አቶ ሺት ተዋዳነ ህጻናት በቁር በፀሐይ በዝናብ የሚደርስባቸውን ጉዳት ከማስቀረትም በላይ ህጻናት አዘክሮ ቤት እንዲመጡ የማድረግ ሂደቱን በማስፋፋት ረገድ ትልቅ አስተዋጽኦ ያለው ነው። እንደኛ ብሔረሰብ አስተዳደር አጠቃላይ ወደ

ስምንት መቶ ሰባ አራት የሚሆኑ የዳስ መማሪያ ክፍሎች ናቸው።

ያሉት አሁንም በዳስ የሚማሩ ማለት ነው። አዎ ከእነዚህ ውስጥ በዘንድሮ ዓመት አንድም በዳስ የሚማር ተማሪ መኖር የለበትም በሚል መርህ በዛ ተነስተን ወደ ሶስት መቶ ሰላሳ መማሪያ ክፍሎችን ከዳስ ወደ ግንብ የቀየርንባቸው ሁኔታዎች አሉ። በትምህርት ቤት ደረጃ ደግሞ የኃይሌን ጨምሮ ማለት ነው። በክልሉ ትምህርት ቢሮ የሚገነቡ ሁለት አሉ። በቀጣይ ደግሞ በታላቁ ሩጫ በኃይሌ ስፖንሰርነት የሚገነቡ ደግሞ ሁለት ትምህርት ቤቶች አሉ። ስለዚህ በሁለት ሺህ አስራ ሁለት አንድም ህፃን ዳስ ላይ እንዳይ

የሚደረገውን ጥረት ትልቅ መልእክት የሰጠ ስራ ነው። በአንድ ፈረቃ እስከ አራት መቶ ተማሪዎችን የሚያስተናግደውና በሻለቃ ኃይሌ ገብረስላሴ ስም የተሰየመው ትምህርት ቤት ዛሬ ሲመረቅ፣ የአካባቢው ነዋሪዎች ምስጋናቸውን በዜማና በምርቃት ገልጸዋል። ከፍተኛ የክልሉ አመራሮች አበጀህ ብለውታል። የረጅምና የመካከለኛ ርቀት ሩጫ ንጉሱን የኃይሌ ተግባር ከተግባርነት ባለፈ የሚያስተላልፈው ቁም ነገር አለ ይላሉ የወረዳው አስተዳዳሪ አቶ ጌታወይ አብርሃ። ኢትዮጵያ ውስጥ ብዙ ጊዜ መንግስት ብቻ እንዲያለማ ነበር

ተጠንበቆ ያለን የአካባቢያችን ችግር ሁኔታ ደግሞ ለረጅም ጊዜ ያልሰራ ከመሆኑ ጋታያዘ በርካታ ችግሮች አሉት እና ይሄ የግል ባለሀብቶች ጭምር ግነኛ ታዋቂዎች፣ አርቲስቶች ሁሉም በአቅሙ መስራት እንዲችሉ ተርቀዳጅ የሆነ ስራ ነው ሰራ። ስለዚህም ሁሉም ሰው ይ አቅሙን ኮንትሪቢውት ለማድረግ ረገር በርካታ ስራዎች እንዲሰሩ ምሳሌ ነው የሆነ እንደዚህ አይነት ታዋቂ የሆኑ ሰዎች ስራ ሰርቶ ምሳሌ ሲሆኑ ብዙ ሰው እነሱ መከተል ልምዱ ሰፊ ስለሆነ ያደረጉት አስተዋጽኦ ሞላ ኢትዮጵያ ያሉ ባለሀብትን መሰል ማማራት ጭምር ኮንትሪቢውት እንዲያደርጉ የሚያደርግ ስራ ስለሆነ

ይህም ትልቅ እሄዳለሁ የሚል በተምዘግዛጊ ግሮቹ በማይበገር ጽናቱ ከከዋክብት መሃል ደምቆ በመውጣት ሀሴትን ለድፍን አበሻ ያጎናጸፈው ቆፍጣና። የኢትዮጵያዊነትና የኢትዮጵያ ሰንደቅ ከፍ ብሎ እንዲውለበለብ ያደረገ የአረንጓዴው ጎርፍ በረከት ኃይሌ ገብረስላሴ በስሙ በተሰየመው የበጎ አድራጎት ተቋሙ በኩል ሌላ ታሪክ ጽፏል። በዋግምራ ሳ ለመብላት እየተዘጋጀው ሳለ በዳስ የሚማሩ ተማሪዎች ብሎ የኢትዮጵያ ቴሌቪዥን ዜና ላይ ያሳያል። እንዴት በአሁኑ ዘመንኛ

አድገናል እዚህ ቦታ ደርሰናል በምንንበት ሰዓት እንዴት እንደዚህ አይነት ትምህርት ቤት ይኖራል ብዬ እንደዚህ አይነት ትምህርት ቤት በዚች በኢትዮጵያ ውስጥ ካለ ይሄን ትምህርት ቤት ነን የምሰራው ብዬ በሚያዚያ ሰባት እዚህ መጣሁኝ ስራው ተጀመረ ምርቃት በቃ ላለሁ ሀሳቡን ያደነቁ ጅምሩን የደገፉ አካላትም ስምንት ሺ አምስት መቶ አጋዥ የመማሪያ መጽሐፍትን አበርክተዋል ሀይሌ እንዲህ አይነት ተግባር ለራስ እንደ መስራት ይቆጠራል ባይ ነው ትምህርትን ጉዳይ የምናየው ለራስ የሚደረግ ነገር በቃ ሀገር መለወጥ አለብህ

እኛ መጫወጥ አለብን። ኢትዮጵያን አንድ ነገር ደርፋ ማየት አለብን። ካልም በቃ ከትምህርትና ትምህርት ተያያዥ ነገሮች ላይ መስራት ነው አለብን። ትምህርት ነው በቃ ቁልፉ። ዓለም የተቀየረው በትምህርትና ከዛ በጠንክሮ በመስራት ነው። የክልሉ ትምህርት ቢሮ ኃላፊ ዶክተር ይልቃል ከፍ ያለ የሀይሌን አባባል ይጋሩታል። ህጻናትን ማስተማር አገርን መገንባት ነው። ህጻናትን ማስተማር ድህነትን መቅረፍ ነው። ህጻናትን ማስተማር የነገን ልማት ማፋጠኑ በመሆኑ ይህን በመመልከት የአማራ ክልል ያለበትን ችግር በመረዳት መጣው የበኩላቸውን ኃላፊነት

እና ድርሻ ቢወጡ ከሁሉም በላይ ተጠቃሚዎች ተደሳቾች ራሳቸው ናቸው ናቸው ስለሚረካ ባደረጉት ነገር። ለዘንድሮ የአስራ ሁለተኛ ክፍል መልቀቂያ ብሔራዊ ፈተና በአገር አቀፍ ደረጃ ከፍተኛ ውጤት ያስመዘገበው ከሱ ትምህርት ቤት መገኘቱ በትምህርቱ ዘርፍ ላይ የበለጠ እንዲሰራ መነቃቃትን እንደፈጠረለት ያስረዳል። በሸካ እና በማሻም ላይ አንድ ትምህርት ቤት እንደዚሁ እየሰራን ያለን፣ አሰላም ላይ ማስፋፊያ አለን እኛው ትምህርት ቤት ውስጥ ይሁን እንጂ እንግዲህ እያልን እያልን የሆነ የሆነ ነገር ላይ እንደርሳለን ብዬ ነው ማስበው። የክልሉ ትምህርት ቢሮ ኃላፊ

ኃይሌ በአጭር ጊዜ ውስጥ የገባውን ቃል ወደ ተግባር የለወጠ አሁንም የይቻላል ተምሳሌት ባለቤት ሲሉ ያደንቁታል። ኃይሌ በጀመረ በሶስት ወር ባልሞላ ጊዜ ውስጥ ነው ይሄን የመሰለ እጹብ ድንቅ የሆነ ሕንፃ ያጠናቀቀው። ስለዚህ በእኛ ሀገር የግንባታ ታሪክ ረጅም ጊዜ ይወስዳል፣ ማኔጅመንቱ ያስቸግራል ብለው የሚፈሩ ወደኋላ የሚሉ ካሉ የኃይሌ የግንባታ ፍጥነትም ጥራትም ትልቅ አቅም እና ትልቅ መነሳሳት የሚፈጥርባቸው ይመስለኛል። ጠልፎ ከሚጥለን ልዩነት ወደፊት በሚያራምደን አንድነት

ድህነት ላይ እንስራ የሚለው ኃይሌ ለሱን መሰል ተጽዕኖ ፈጣሪዎችና ኢትዮጵያኖች መልእክት አስተላልፏል። በዚህ አጋጣሚ የሚሰሙኝ ኢትዮጵያኖች በሙሉ እባካችሁ ትምህርት ላይ እንረባረብ፣ ትውልድን እናድነው። ትውልድ ዳነ ማለት አገር ዳነች ማለት። እንደው እንቶፈንቷችንን እንተው፣ በምንም አልበጀንም። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።

አመሰግናለሁ መስፍን ለዚህ ዘገባህ። ወደ ተከታዩ ቅንብር እናልፋለን። ትምህርትና የትምህርት ፖሊሲ ላይ ያተኩራል ወይም ትምህርት ነክ እርምጃዎች ላይ ያተኩራል። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት

ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። እየተከታተላችሁ ያላችሁት ፌስቡክ ላይቭ አት ቪኦኤ አምሃሪክ እንደዚሁም አሃዱ ራዲዮ 943 ላይም በቀጥታ እንገኛለን አዲስ አበባ የሚገኘው የካቲት 12 የመሰናዶ ትምህርት ቤት ወደ

አዳሪ ትምህርት ቤትነት ሊለወጥ ዝግጅት መጀመሩ ውዝግብ ቀስቅሷል። በትምህርት ቤቱ ሲያገለግሉ የቆዩ መምህራን እርምጃው ሕገ መንግስታዊ ድንጋጌን የጣሰና መብቶቻችንንም የሚጋፋ በመሆኑ እንቃወማለን ብለዋል። አዲስ አበባ ትምህርት ቤት ቢሮ በበኩሉ እርምጃው የተጠናና የማንንም መብት የማይጋፋ ነው ሲል ይከራከራል። መለስካቸው አመሃ ዝርዝራለሁ።

የካቲት 12 የመሰናዶ ትምህርት ቤት የሴቶች አዳሪ ትምህርት ቤት ሆኖ እንደገና እንደሚቋቋም በጭምጭምታ ደረጃ ካለፈው ሰኔ ወር ጀምሮ ይሰማ እንደነበረ አንዳንድ የትምህርት ቤቱ መምህራን ለቪኦኤ ተናግረዋል። መምህራኑ ይህ ጭምጭምታ እውነት መሆኑን የተረዱት ግን ባለፈው ሐምሌ 4 ቀን 2011 ዓ ምት ከክፍለ ከተማው የትምህርት ቢሮ ኃላፊና የቢሮ ምክትል ሥራ አስፈጻሚ

በስፍራው ለነበሩ ጥቂት መምህራን ይፋ ካደረጉላቸው በኋላ እንደሆነም በትምህርት ቤቱ መምህርና በአሁኑ ወቅታዊ ችግር ምክንያት የተቋቋመው ኮሚቴ ሰብሳቢ አቶ ካሌብ ስዩም ያብራራሉ። በእሳቸው አስተያየት ይህ አድራጎት በራሱ ትክክል አይደለም። ጉዳዩን እንደ ባለ ድርሻ ለመምህራን ለማወያየት ከልብ ፍላጎት ቢኖር በመምህራኑ የረፍት ጊዜና በተበተኑበት ወቅት ሳይሆን በሥራ ወቅት መደረግ ነበረበት ይላሉ።

ከመነሻው ግን እርምጃው ሕገ ወጥ እንደሆነ የእሳቸውም የመምህራኑም እምነት እንደሆነ ያስረዳሉ። ያውም የዜጎችን መሠረታዊ መብቶች የሚደነግገውን ሕገ መንግሥት የጣሰ ድርጊት ነው ሲሉ መምህር ካሌብ ስዩም ይናገራሉ። ይሄ ትምህርት ቤት አዳሪ ትምህርት ቤት መሆን አይገባውምም የሚል አቋም አለንኛ ለምን ቢባል ይሄ ትምህርት ቤት የመንግሥት ትምህርት ቤት ነው። በተለያዩ ክልሎች የአዳሪ ትምህርት ቤት ተሞክሮ አለ። ለምሳሌ በመቀሌ

የቃላሚኖ የሚባል አዳሪ ትምህርት ቤት አለ። በናዝሬት አዳሪ ትምህርት ቤት አለ። የቃላሚኖ አዳሪ ትምህርት ቤት የሚተዳደረው በመንግስት በጀት አይደለም፣ በኤንጂ ሆኑ እንደዚሁም ደግሞ መንግስታዊ ባልሆነ ድርጅት ማለት ነው። እንደዚሁም ደግሞ ናዝሬታ ተቋቁሞ እየተከናወነ ያለው የአዳሪ ትምህርት ቤት የሚሰራውም የሚተዳደረውም በኦልማ ነው፣ የኦሮሞ ልማት ማህበር ማለት ነው። ምክንያቱም የኢፊድሪ ሕገ መንግሥት አንቀጽ 41 ንዑስ ቁጥር 3 በግልጽ እንደሚያስቀምጠው

ማንኛውም በመንግስት የሚቋቋም በመንግስት ገንዘብ የሚቋቋም ማህበራዊ አገልግሎት ማንኛውንም ዜጋ በእኩል የማስተናገድ ኃላፊነት እንዳለበት በግልጽ ያስቀምጣል። ስለዚህ ፍትሐዊ የሆነ እኩል የሆነ የትምህርት ተደራሽነትን ለዜጎች ሁሉ የማድረስ ኃላፊነት እንጂ ያለበት መንግስት አንድ የተወሰነን ክፍል ተጠቃሚ የሚያደርግበት መንገድ የለም።

የአዲስ አበባ ትምህርት ቢሮ ምክትል ቢሮ ኃላፊ አቶ ኤልያስ ገብረ ኢየሱስን በጉዳዩ ላይ ቪኦኤ አናግሯቸዋል። አስቀድሞ ነገር መንግሥት አዳሪ ትምህርት ቤት ለማቋቋም ለምን አስፈላጊ ሆኖ እንዳገኘው እንዲያብራሩልኝ ጠይቄያቸው ነበረ። በዝርዝር ለመግለጽ ባይፈልጉም ዓላማው አጭርና ግልጽ ነው፣ ነገ ይችን አገር የሚረከቡ ዜጎች የተሻለ ሥነ ምግባርና ውጤት ያላቸውን ወጣቶች አንጾ መውጣት ነው ይላሉ። እኔም ተጨማሪ ጥያቄ አስከተልሁ።

ይሄንን በሌሎች ትምህርት ቤቶች ማድረግ አይቻልም አይገባምስ? በሌሎች ትምህርት ቤቶች ማድረግ ይቻላል። ሆኖም ግን ይህን አጋጣሚ ባለማግኘታቸው ደግሞ ቅድም ያነው ግብ ሳይደርስ የሚቀሩ ተማሪዎች ስላሉ ለነሱ እድሉን ተጠቃሚ ለማድረግ ነው። በተለያዩ ምክንያቶች ከአቅም ማነስ ሊሆን ይችላል። በቅርበት ረዳት ከማጣት ሊሆን ይችላል። ወይ ደግሞ ተገቢውን ድጋፍ ካለማግኘት ይችላል። በተለያዩ ምክንያቶች ይህን አጋጣሚ አግኝቶ መጠቀም ያልቻሉትም ተጠቃሚ ለማድረግ ነው። አሁን አይተን ከሆነ

ወላይታ ላይ ሊቃ አለ፣ ሀዋሳ ላይ የሲዳማ ልማት አለ፣ አዳማ ላይ የኦሉም አለ፣ ትግራይ ውስጥ ቀላሚን አለና እነዚህ ተማሪዎች ተሞክሮስ ና ይህን የሚያሳየ ግን በአንዳንዶች ይሄ የዜጎችን እኩል የመማርና የመጠቀም መብት ይጋፋል የሚሉ ሰዎችም አሉ። እንዴት ታዩታላችሁ እናንተ? ይሄ በየትኛውንም ዘርፍ ማየት ይቻላል።

ለምሳሌ አሁን የካቴድራል ትምህርት ቤት አካባቢ በሙሉ በርካታ ትምህርት ቤቶች አሉ በነገራችን ላይ አሁን በዚህ በኢነር ሲቲ ላይ ሳብ ሲቲ ላይ ያሉት ትምህርት ቤቶች አብዛኛው ህንፃዎች አሉ ግን በልማት ምክንያት ወደ ማስፋፊያ ነዋሪው ስለተነሳ በርካታ ትምህርት ቤቶች አሉን ግን በሴክሽን ብዛት ወይ ደግሞ በመማሪያ ክፍሎች ብዛት ግን ተማሪዎች የማይገኝበት ሁኔታ ነው እየተፈጠረ ያለው ስለዚህ ምናልባት

ክፍል ተማሪ ጥምርታ ከፍተኛ ሆኖ የትምህርት ቤቶች ቁጥር አናሳ ሆኖ ለልጆች እድል የማይሰጥ ሁኔታ ላይ ይሄ ቢከፈት አሁን እንደተባለው ያስብል ነበረ። ሆኖም ግን በተጨባጭ ለምሳሌ አራት ኪሎ የነበረው ቀዳማዊ ምኒልክ ለኮተቤ ሳይንስ ሸርድ ካምፓስ ለአምስት አመት ሰጥተናቸዋል። ሌላ ትምህርት ቤት ትቅደም ብናይ በመቶዎች የሚቆጠሩ ተማሪዎችን ያሉት የካቲት 66 ትምህርት ቤት ሁለት መማሪያ ክፍሎች ያሉን ሀያ አምስት ሴክሽን የሚይዙ

ያሉን ተማሪዎች ሁለት መቶ ምናምን ነው። በእንደዚህ አይነት ሁኔታ በተከበብንበት በተለያየ ሁኔታ ይሄ መፈጠሩ እኔ ቅድም የተባለው ሁኔታ ያሳጣል ብዬ አላስብም። ይህን እንደሚመስለኝ ትልቅ ለውጥ ነው። በአጠቃላይ የትምህርት አገልግሎትን በመስጠት ረገድ ትልቅ ለውጥ ይመስለኛል። በአገር ደረጃ ይህን ለማድረግ በጣም በቂ የሆነ ሁሉን አቀፍ ጥናት ተካሂዷል ብላ

ጥናቶች ተካሂደዋል። ቅድም እንደናገርኩ አሁን ሁሉም ክልሎች ዝሮን የማየት እድል ከነበራቸው ሰዎችም አንዱ ነኝ። ሌሎችም ከውጭም የተወሰዱ ነገሮች አሉና ቅድም እንደተናገርኩት በግብታዊነት የተወሰነ ውሳኔ አይደለም። ስለዚህ የከተማ አስተዳደሩም የሚመለከታቸው አካላትም ተሳተፈንበት የተወሰነ ውሳኔ ነው።

በአቶ ካሌብ ሆነ እርምጃውን ተቃውሞ በቆሙት መምህራንና የትምህርት ቤቱ ሌሎች ሠራተኞች አመለካከት ይህ ድርጊት በውል ታይቶ የተሠራ ሥራ አይደለም። ከዚያም በስተቀር የመምህራንን መብት የተጋፋ እንደሆነ ይከራከራሉ። አቶ ካሌብ በዝርዝር ያስረዳሉ። እንደ መብት እያነሱ ያሉት ጥያቄ አንደኛ፣ እዚህ ትምህርት ቤት ውስጥ ያሉ ተማሪ መምህራኖች የ

መሰናዶ ትምህርት ቤት መምህራን ናቸው። ሁለተኛ ዲግሪ ያላቸው መምህራን ናቸው። ይሄ ትምህርት ቤት ደግሞ አሁን በአዳሪ ትምህርት ቤትነት ሲቋቋም ከዘጠነኛ እስከ አስራ ሁለተኛ ላሉ ተማሪዎች እንዲሆን ተደርጎ እየተዘጋጀ ያለ ትምህርት ቤት ነው። እዚህ ያለው መምህር ለማስተማር ብቁ ነው። ስለዚህ ማህበራዊ ሕይወቱንም ደግሞ የመሰረተው ይሄ መምህር እንደሚታወቀው እዚህ ትልቅ የብድርና ቁጠባ ተቋም አለው። እሱ ብቻም አደለም ትልቅ የእድር ተቋም አለው።

ሌሎች ማኅበራዊ ኑሮዎቹን የመሠረተበትና የገነባበት ተቋም ነው ያለ ፍላጎቱ፣ ሙሉ ለሙሉ ከዚህ ትምህርት ቤት ሊነሳ የሚችልበት የሕግ ግራውንድም የለም። በሲቪል ሰርቪስም ሕግም ቢሆን እኮ ይሄንን እዚህ ያለውን መምህር ሙሉ ለሙሉ አፍርሶ በትኖ ከውጭ ሌላ መምህራንን አወዳድሮ እንዲያመጣ የሚጋብዝ የትም አይነት የሕግ ግራውንድ የለም። አቶ ኤልያስ በመምህራኑ ብቃት ጥያቄ ያላቸው አይመስሉም። ይሁንና በትምህርት ቢሮው እየተከናወነ የሚገኘው ሥራ

አካሄዱን ይበልጥ ፍትሐዊ ያደርገዋል የሚል እምነት ያላቸው ይመስላሉ። በመጀመሪያ ልያዝ የሚገባው ነገር የከት አስራ ሁለት ወደሞ በድሮ ጥራሱ መንን ያሉ መምህራን ከሚገባ በላይ አቅም ያላቸው መምህራኖች እንዳሉ በቂ መረጃ አለ። ይህ በጣም ልያዝ ይገባዋል። ግን ምንድን ነው ቀድሞ የነበረ መሰናዳሪ ትምህርት አሁን ወደ አዳሪ ትምህርት ሲቀየር ስለያዩ አሰራር ለውጦችን አድርገዋል። ስለዚህ እዛ የነበሩ መምህራኖች ተማሪዎች እዛ ትምህርት የሚቀጥሉት በውድድር ነው

እዛ ያሉ መምህራኖች ደግሞ እዛ ትምህርት ቤት የሚቀጥሉት በውድድር ነው። አንደኛው የሚፈልገው መምህራን ኦልሞስት አሁን ካሉ መምህራን በ50 ፐርሰንት የሚቀንስ ነው። ስለዚህ ይሄን ለማስገባት ደግሞ የግድ እኩል እድል ተሰጥቶ በአዲስ አበባ ደረጃ ላሉ መምህራን ተወዳድሮ የሚገቡበት ተቋም ነው የሚሆነ ማለት ነው። አቶ ኤልያስ እንደሚሉት አዳሪ ትምህርት ቤት ሆኖ በሚቋቋመው በዚህ ትምህርት ቤት አሁን በማገልገል ላይ የሚገኙት መምህራን መወዳደር ይችላሉ።

እንዲያውም ከጥቂት ቀናት በፊት ይህም ለመምህራኑ ግልጽነት እንደተደረገላቸው አስታውሰው ለውድድሩ መዝገብ እንደሚችሉ ገልጸዋል። አቶ ካሌብ እንደሚሉት በመጀመሪያ ይህ መሠረታዊ የአሰራር ስህተት እንዲታረም መምህራኑ የጀመሩትን ጥረት እንደሚገፉበት አልሸሸጉም። ሁለት ነገሮችን ነው እኛ የምናነሳው። አንደኛ አዳሪ ትምህርት ቤት ለመሆኑ ይሄ ትምህርት ቤት የህገ መንግሥት ጥሰት አለው ብለን ጥያቄ አንስተናል። ይሄንን

እንደገና ለአዲስ አበባ ትምህርት ቢሮ አቶ ኤልያስ የተባሉ ምክትል የቢሮ ኃላፊ ባነጋገርናቸው ጉድሰ ጊዜ ይሄ ካቢኔ የወሰነው ውሳኔ ነው። በዚህ ጉዳይ ላይ ምንም የምንነጋገረው የምንደራደረው ጉዳይ አይደለም ብለውናል። በእኛ እምነት ካቢኔ ሕገ መንግሥትን ጥሶ ይደራደራል ወይም ደግሞ ደንብ ያወጣል ብለን አናምንም። አሁን እርስዎ እንደጠየቁኝ እያነሳሁ ያለሁት ይሄንን ጉዳይ የሚመለከተው አካል ሁሉ ሰከን ብሎ ጉዳዩን እንዲያየው እንፈልጋለን። ሁለተኛው

እዚህ ያለው መምህር መብቱን ማስከበር አለበት። እኛ እስከ የትኛውም ህግና ስርዓት ያለበት አገር ነው ብለን እናምናለን። መብታችን ትምህርት ቢሮ ወደ ላይ ብቻ የሚያቆም ነው ብለን አናምንም። ስለዚህ ይሄን መብታችንን ለማስከበር የትኛውንም ሰላማዊ የሆነ በመንግስት አካላት ጥያቄዎቻችንን በስርዓት እናቀርባለን። የዛሬው የካቲት 12 መሰናዶ ትምህርት ቤት የተቋቋመው

እንደ ኢትዮጵያ ዘመን አቆጣጠር በ1924 ዓ ም ነበረ። ትምህርት ቤቱ መጀመሪያ ሲቋቋምም የሴቶች ልጆች አዳሪ ትምህርት ቤት ሆኖ እንደነበረ አይዘነጋም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ

አመሰግናለሁ መለስካቸው ለዘገባው። በመጨረሻም የስፖርት ዘገባ አለን። ከአስመራ በምስራቅና መካከለኛው አፍሪካ የእግር ኳስ ማኅበራት ምክር ቤት ሴካፋ ከ15 ዓመት በታች ግጥሚያ ዛሬ ነሐሴ 17 በተደረገው የምድብ ሁለት ጨዋታ ዩጋንዳ ደቡብ ሱዳንን በፎርፌ አሸንፋለች። ሩዋንዳ ደግሞ ታንዛኒያን ሁለት ለዘጠኝ አሸንፋለች። ሩዋንዳና ዩጋንዳ ወደ ግማሽ ፍጻሜ አልፈዋል።

ብርሃነ በርሀ ተጨማሪ አለው ከአስመራ።

ዛሬ ነሐሴ 23 የምድብ ሁለት ብሔራዊ ቡድኖች ባደረጉት ጨዋታ ሩዋንዳ ታንዛኒያን ሁለት ለዜሮ ስታሸንፍ ኡጋንዳ ደቡብ ሱዳንን በፎርፋይት አሸንፋለች። ኡጋንዳና ደቡብ ሱዳን ባደረጉት ጨዋታ ኡጋንዳ ከረፍት በፊት አራት ከረፍት በኋላ አንድ ግብ በማስቆጠር 5 ለዜሮ እየመራች እያለ የደቡብ ሱዳን ብሔራዊ ቡድን ከረፍት በኋላ 15 ደቂቃ አካባቢ እንደተጫወቱ አምስት ተጫዋቾቿ በየተራ ተጎድተው ከሜዳ በመውጣታቸው ደቡብ ሱዳን ተለዋጭ ተጫዋች የለኝም በማለቷ

በሕጉ መሰረት ጨዋታው ተቋርጦ ኡጋንዳ በፎርፌ እንድታሸንፍ ተደርጓል። እስካሁን በተደረገው የምድብ ሁለት ግጥሚያ ኡጋንዳና ሩዋንዳ በእኩል ዘጠኝ ነጥብ ወደ ግማሽ ፍጻሜ አልፈዋል። ማን አንደኛ ሆኖ ያልፋል የሚለውን ለመለየት እሁድ ነሐሴ 25 እርስ በእርሳቸው በሚያደርጉት ጨዋታ ይለያል። ከምድብ አንድ ኬንያ በ11 ነጥብ አንደኛ፣ ቡሩንዲ በሰባት ነጥብ ሁለተኛ ደረጃ በመያዝ ወደ ግማሽ ፍጻሜ አልፈዋል። በወጣው የጨዋታ መርሃ ግብር መሰረት ቅዳሜ ቡሩንዲ ከሱዳን፣ ሶማሌ ከኤርትራ

እሑድ ኢትዮጵያ ከታንዛኒያ፣ ሩዋንዳ ከኡጋንዳ ይጫወታሉ። ብርሃነ በርኸ ለአሜሪካ ድምፅ ከአስመራ አመሰግናለሁ። ብርሃነ በርኸ ለዘገባው። የተከበራችሁ አድማጮች፣ በመግቢያው ላይ ሩዋንዳ ታንዛኒያን ሁለት ለዘጠኝ አሸነፈች የተባለው በታይፕ ስተት ነው። ይቅርታ ጠይቃለሁኝ። ሁለት ለባዶ ነው ያሸነፈችው። አሁን የማጠቃለያ ዜና አዳነች ታሰማናለች።

ማልታ 356 ፍልሰተኞችን ያሳፈረ የረድኤት መርከብ በወደቧ እንዲያርፍ ፈቅዳለች። አብዛኞቹ ከሱዳን የተሰደዱ ሲሆኑ ከ100 በላይ ከዕድሜ በታች የሆኑ ልጆች እንደሚገኙባቸው ተገልጿል። ማልታ የኖርዌይ ባንዴራ የሚያውለው ልብ ኦሽን ቫይኪንግ የተባለው መርከብ በወደቧ እንዲያርፍ የፈቀደችው ስድስት የአውሮፓ ሀገሮች ፍልሰተኞቹን ለመቀበል ከተስማሙ በኋላ ነው።

መርከቡ ለማረፍ የሚፈቅድለት ሀገር ፍለጋ ለሁለት ሳምንታት ያህል ሜዲትራንያን ባህር ላይ ቆይቷል። ስደተኞችን ለመቀበል የተስማሙት ሀገሮች ፈረንሳይ፣ ጀርመን፣ አይርላንድ፣ ሉክሰምበርግ፣ ፖርቱጋልና ሩሜኒያ ናቸው። ማልታ ላይ የሚቀር ፍልሰተኛ እንደማይኖር አንድ የፈረንሳይ የዜና አገልግሎት ገልጿል።

አመሰግናለሁ አዳነች። ለማጠቃለያ ዜናው በኢትዮጵያ ሜቴሮሎጂ ኤጀንሲ ትንበያ ነገ አዲስ አበባ ዝናባማ ትሆናለች። ከፍተኛ ሙቀቷ 22 ዝቅተኛው 14 ዲግሪ ሴልሽየስ ነው። የኢትዮጵያ ብሔራዊ ባንክ ባወጣው ምንዛሬ አንድ የዩናይትድ ስቴትስ ዶላር 29 ብር ከ7 ሳንቲም ነው። ክቡራትና ክቡራን አድማጮች ዝግጅታችን ወደ መጠናቀቁ ነው። እንደው ለእውቀት ያህል ለጠቅላላ እውቀት ያህል ቻይና በቅርቡ በዓለም ግዙፏ እንግሊዝኛ አገር

ተናጋሪ ሀገር ትሆናለች ይባላል። ነው የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ፕሮግራም ዋና አዘጋጅ ተስታብላቸውና በሌሎችም ባልደረቦቻችን ስም የምንሰናበታቸው ኔዳኝ ፍሳዬና እኔም ሶሎሞን አባተንን አብራችሁን ስለ ቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም ደህና